በታይሳስ ወር አጋማሽ ላይ የጀርመኑ ዓለም አቀፍ የልማት ትብብር ሚኒስቴር ጌርድ ሙለር ከውጭ ጉዳይ ከመንግስታዊ ያልሆኑ ድርጅቶች ከንግድና ኢንዱስትሪ የተውጣጡ ልኡካንን አስከትለው ለሁለት ቀናት ኤርትራን ጎብኝተዋል። በጉብኝታቸው ወቅት የሁለትዮሹን ስምምነትና የልማት ትብብሩ እንዳለው ሆኖ ስደትና ኤርትራ ውስጥ ያለው የሰብአዊ መብቶች ጥሰት ዋና የውይይቱ ነጥብ ነበር። የጀርመን መንግስት ለስደቱ እዛው ኤርትራ ውስጥ የሚበጀውን መፍትሄ ማፈላለግ ነው የሚል አቋም ሲኖረው ለዚህም ከኤርትራ መንግስት ጋር አብሮ ለመስራት እንዳቀደ ተገልጿል። ይሁን እንጂ ይህን በተመለከተ ከጉብኝቱ መልስ የሊውካኑ ቡድን አባል ከሆኑት አንዱ ሚዜሪዮር የተሰኘው የካቶሊክ ቤተ ክርስቲያን የእርዳታ ድርጅት የጀርመንና የኤርትራ መንግስት ስደትን አስመልክቶ ያካሄዱትን ድርድር ተችተዋል። የድርጅቱ ስራ አስካያች ማርቲን ብሮክልማን ሲሞ የጀርመን መንግስት የስደተኞችን ቁጥር ለመቀነስ ስል የኤርትራ መንግስት ይረዳል። ሆኖም ለፖለቲካ ጥቅም ሲባል የሰው መብት መጣስ የለበትም ይላሉ። የኤርትራ መንግስት በሰብአዊ መብት ጥሰት እንደምትተች እና በብዙ ሺዎች የሚቆጠሩ ሰዎችን ለስደት የዳረገው ዋነኛ መንሴም ይህ መሆኑን የተለያዩ ዘገባዎች ያመለክታሉ። የጀርመን መንግስት የሚታየው የስደተኛው ፍልሰት ሀገሪቱን አጣብቂኝ ውስጥ ስላስገባት የስደተኛ ምንጭ በሆኑ አካባቢዎች ሁኔታውን ባለ ያለበት የመቆጣጠር ስራን ተያይዞታል። ተቺዎች ግን ድርድሩ እንደ ኤርትራ ባሉ ሀገራት የሰብአዊ መብት ጥሰትን ሊያባብስ ይችላል ብለው ይሰጋሉ። ግን መሆን ያለበት ይላሉ ብሮክልማን ሲሞን። አሁን መደረግ ያለበት ውይይት መጀመር ነው። ምክንያቱም ከ20 ዓመት በላይ በጀርመንም ሆነ በኤርትራ መንግስት ባለሥልጣናት በኩል ምንም አይነት ንግግሮች አልነበሩም። እኔም የማስበው እንዲሁም በኤርትራ የሚገኘው የእኛ ቤተ ክርስቲያን የሚወሰደው አቋም ንግግር መጀመር አለበት የሚል ነው። ምክንያቱም ይህ አገሪቱ ውስጥ ያለውን የሰብአዊ መብት ረገጣም ሆነ የግለሰብ መብቶች ይዞታ እንዲሻሻል ሊያግዝ ይችላል። ኤርትራ በኢኮኖሚ ልማትም ሆነ በምግብ አቅርቦት ችግር እንዳለባት እና የኑሮ ሁኔታዎች ከዚህ የበለጠ መሻሻል እንደምኖርባቸው ብሮክልማን ሲሞን ለዶቼ ቬሌ ገልጸዋል። አክለውም ወጣቶቹ አገሪቱን ጥለው የሚሰደዱበት ምክንያትም የኑሮ ዘይቤው አስቸጋሪ በመሆኑ እንደሆነም አመልክተዋል። ለዚህም የኤርትራ መንግስት ይህንን ችግር ለማቃለል ዝግጁነቱን ማሳየት እንደምኖርበት በመጠቆም የጀርመን መንግስት ማድረግ አለበት ያሉትን እንዲህ ሲሉ ያብራራሉ የጀርመን መንግስት የኢኮኖሚና የልማት ትብብር ከኤርትራ መንግስት ጋር ለማድረግ ፍላጎቱን ካሳየ በኤርትራ በኩልም ተመሳሳይ ፍላጎት መታየት አለበት። ማለትም የብሔራዊ ውትድርና አገልግሎትን በተመለከተ በሩን ለለውጥ መክፈት አለበት። ይህ አንዱ ምክንያት ነው። ብዙ ሰዎች አገሪቱን ጥለው የሚሰደዱበት ምክንያት የወደፊት ህይወታቸውን አስር ዓመትና ከዛ በላይ በሚወስድ አገልግሎት ውስጥ ማሳለፍ ስለማይፈልጉ ነው። የኤርትራ መንግስት ምን ያህል ዝግጁ እንደሆነ ለቀረበላቸው ጥያቄ እሱ ጊዜ የሚነግረን ይሆናል ስሉ ብሮክልማን ሲሞን ለዶችቬሌ ተናግረዋል። ወደ አውሮፓ ከፈለሰው ህብረተሰብ በከፍተኛ የስደተኛ ቁጥር ኤርትራ ከነሶሪያና አፍጋኒስታን ጋር እንደምትሰለፍ ዘገባዎች ያሳያሉ። በፈረንጆቹ 2015 መጀመሪያ አካባቢ ወደ 3582 ኤርትራውያን ጥገኝነት እንደጠየቁት የጀርመኑ የስደትና ስደተኞች ጉዳይ ቢሮ መረጃ ያመለ Ne